The Voice of America. የምግብ አቅርቦትና መድኃኒት የጫኑ በርካታ ተሽከርካሪዎች መቀለ፣ አድግራትና ሽረ መግባታቸውን የኢትዮጵያ መንግስት አስታውቋል። በተለያዩ የትግራይ አካባቢዎች እየተካሄደ ያለው ውጊያ ለሰብአዊ እርዳታ አቅርቦት እንቅፋት ሆኗል በሚል የሚሰጡ አስተያየቶችንም ሐሰት በማለት አጣጥለዋል። በሽሽት ላይ ከሚገኙ ያሏቸው ሚሊሻዎች ጋር አልፎ አልፎ የሚደረግ የተኩስ ልውውጥና ወንጀለኞችን ለመያዝ የሚደረግ ጥረት እንደ ውጊያ አይቆጠርም ማለታቸው ተጠቅሷል። እስክንድር ፍሬው አጠር ያለ ዘገባ ልኳል። የጠቅላይ ሚኒስትር ጽህፈት ቤት ዛሬ ያወጣው መግለጫ በትግራይ ክልል ሰብአዊ እርዳታ ለማድረስ እየተደረጉ ያሉ ጥረቶች የተብራሩበት ነው። በተለይ ከማክሰኞ ኅዳር 29 ቀን ጀምሮ የተለያዩ አቅርቦቶች ትግራይ መድረሳቸውን ያመለከተው በዚህም መሰረት ማክሰኞ ኅዳር 29 ቀን ከፌዴራል መንግስቱ የተላከ ከ18 ሺ ኩንታል በላይ ምግብ ሽሬ መድረሱን ጠቁሟል። ከሽሬ ደግሞ ወደ ሌሎች የክልሉ አካባቢዎች ይሰራጫል ነው ያለው መግለጫው። በዚህ 12,500 ኩንታል ምግብና ተጨማሪ 7000 ኩንታል የስንዴ ዱቄት ወደ መቀሌ መላኩንም ጽህፈት ቤቱ አስታውቋል። እንደ መግለጫው ከሆነ የመድኃኒት አቅርቦቶችን የጫኑ ሶስት ከባድ ተሽከርካሪዎችም መቀሌ ገብተዋል። ተመሳሳይ የመድኃኒት አቅርቦት የጫኑ ሰባት ከባድ ተሽከርካሪዎችም ወደ ሽሬና አዲግራት መላካቸውን ጠቁሟል። የጠቅላይ ሚኒስትር ጽህፈት ቤት መግለጫ በትግራይ ክልል ስላለው የጸጥታ ሁኔታም የጠቀሰው አለ። በበርካታ የትግራይ ክልል ከተሞችና አካባቢዎች የሚደረግ ውጊያ ለሰብአዊ እርዳታ አቅርቦት እንቅፋት ሆነዋል በሚል የሚሰራጩ መረጃዎችን ሀሰት በማለት ነው ያጣጣለው። በሽሽት ላይ ከሚገኙ የሚሊሻ አባላት ጋር አልፎ አልፎ የሚደረግ የተኩስ ልውውጥና የህወሓት መሪዎችን ለመያዝ የሚደረግ ጥረት እንደ ውጊያ ሊቆጠር እንደማይገባ ነው ያሳስበው። በሌላም በኩል በትግራይ ክልል የተካሄደውን ህግ የማስከበር ዘመቻ ተከትሎ በርካታ የኤርትራ ስደተኞች ካምፖቻቸውን ጥለ በመውጣት ወደ አዲስ አበባ መግባታቸውን የኢትዮጵያ መንግስት አስታውቋል። የአስቸኳይ ጊዜ የመረጃ ፍሰት እንዳለው ስደተኞቹ ወደ አዲስ አበባ የመጡት ከማይ አይኒና አዲ ሀሩሽ የስደተኞች ካምፖች ነው። እንደዚህ አይነቱ እንቅስቃሴ የስደተኞቹን ደህንነትና ክብር ከመጠበቅ እንደዚሁም የተቀናጀ ድጋፍና ከለላ ከመስጠት አንጻር አስቸጋሪ መሆኑንም አመልክቷል። መንግስት ምግብን ጨምሮ አስፈላጊ አቅርቦቶችን ወደ ካምፖቹ እያጓጓዘ መሆኑንም አስታውቋል። ይህንን ተከትሎም ስደተኞቹን ወደ ካምፖቻቸው የመመለስ ስራ እየሰራ መሆኑን አስረድቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ